You are with SBS Radio. ወቅታዊ ጉዳዮች በኮሮና ቫይረስ ሳቢያ አውስትራሊያ ውስጥ ለልፈተ ሕይወት የዳረጉ ሰዎች ቁጥር አምስት ደርሷል። የቫይረሱን መስፋፋት ተከትሎም በመንግሥት በኩል በጉዞና ግድ በማያሰኙ ሕዝባዊ መሰባሰቦች ላይ እገዳ ጥሏል። ከዛሬ ማርች 16 ጀምሮ ማናቸውም ወደ አውስትሬሊያ የሚመጡ ሰዎች ራሳቸውን ለ14 ቀናት እንዲለዩ የወጣው ድንጋጌ ግብር ላይ ውሏል። የክሩዝ መርከቦችም ለ30 ቀናት ያህል በአውስትሬሊያ ወደቦች መልሕቆቻቸውን እንዳይጥሉ ታግዷል። እንዲሁም አስፈላጊ ወይም ግድ የማያሰኙና ቁጥራቸው ከአምስት መቶ በላይ የሆኑ የሕዝብ መሰባሰቦች ከዛሬ ሰኞ ማርች አስራ ስድስት ጀምሮ በሥራ ላይ እንዲውል ተደርጓል። ሆኖም እገዳው የሕዝብ ትራንስፖርት፣ የምግብ ሸቀጥ ገበያዎች፣ መሥሪያ ቤቶችን፣ ትምህርት ቤቶችን፣ ቴፍ ወይም ዩኒቨርስቲዎችን አያካትትም። ትምህርት ቤቶች ክፍት ሆነው ያሉም ቢሆን በሰዎች መካከል ሊኖሩ የሚገቡ ክፍተቶች በአንድ ሜትር ተኩል ተወስነዋል። የአረጋውያን መከባከቢያ ስፍራዎችን አስመልክቶ ክለሳ እየተደረገ ሲሆን ጠቅላይ ሚኒስትር ስኮት ሞሪሰን በሚቀጥሉት ስድስት ወራት ተጨማሪ ለውጦች እንደሚካሄዱም ጠቁመዋል። አክሎም የቫይረሱን መስፋፋት ለመገደብ ተጨማሪ ገደቦች ሊጣሉ እንደሚችሉ አሳስበዋል። የትምህርት ቤቶች መዘጋትን በተመለከተ ለጊዜው የመስኩ ተጠባቢዎች እንዲዘጉ ምክር ያልለገሷቸው መሆኑን ሲያመላክቱ ምክሩ በአሁኑ ወቅት አስፈላጊ እንዳልሆነ ነው። ልጆችን አስመልክቶ ከመላው ሕዝብ ለጥቃት የመገለጣቸው ደረጃ አነስተኛ ሲሆን፣ የአረጋውያን ግና ከፍ ያለ መሆኑን ነው የሕክምና ባለሙያዎች የሚናገሩት እንዲሁም ነርሶች ልጆቻቸውን ለመከባከብ ቤት እንዲውሉ ሳይሆን የምንሻው በስራ ገበታቸው ላይ እንዲገኙ ነው። የሕዝብ ጤና ሠራተኞች ስራ ላይ እንዲውሉ ማድረግ ካልቻል ለጥቃት ተጋልጠው ባሉ ሰዎች ላይ ከፍ ያለ ጭንቀት ይፈጠራል ብለዋል። የኮሮና ቫይረስን መስፋፋት ተከትሎ ቪክቶሪያ ለአንድ ወር የሚቆይ የአስቸኳይ ጊዜ አዋጅ አውጃለች። ፕሪምየር ዳንኤል አንድሩስ ድንጋጌው ለአስራ አራት ቀናት ሰዎች ራሳቸውን እንዲያገሉ ግድ የሚለውን ሕግ ለማስከበር ልዩ ኃይል ለመንግሥት እንደቸረና ይህንንም ደንብ ተላልፈው በሚገኙ ሰዎች እስከ ሀያ ሺህ ዶላርስ መቀጮ እንደሚያገኛቸው አስጠንቀዋል። ምንም እንኳን የአስቸኳይ ጊዜ አዋጁ ለመነሻነት የሚቆየው ለአራት ሳምንታት ቢሆንም ከዚያም በኋላ ግብር ላይ ሊውል እንደሚችል ፍንጭ ሰጥተዋል አቶ አንድሩስ ቫይረሱን ለመገደብ እርምጃው አስፈላጊ መሆኑን ገልጠዋል የኤስቲ ዋና ሚኒስትር አንድሮ ባርም በበኩላቸው ካምብራ ውስጥ የአስቸኳይ ጊዜ አዋጅ መታወጁን ገልጠዋል አዋጁም በጤና ሚኒስትሩ የተፈረመ መሆኑን ይፋ አድርገዋል። አስቸኳይ ጊዜ አዋጁ የታወጀው የመዲናይቱ የቫይረሱ ተጠቂ ሰዎች ቁጥር ወደ ሁለት ከፍ ማለቱ እንደተነገረ ነው። አቶ ባር ቫይረሱ እንዳይዛመት መድረክ የክፍለ ግዛታቸው የረጅም ጊዜ ቀዳሚ ተግባር እንደሆነ ሲያስታውቁ አሁን የወሰድናቸው ውሳኔዎች ለሳምንት ወይም ለሁለት ሳምንታት ወይም ለወርና ሁለት ወራት አይደለም። ክትባቱ ተገኝቶ ሥራ ላይ እስከሚውል ወይም ማኅበረሰቡ ቫይረሱን መቆጣጠል እስከሚችል ድረስ ነው በማለት የአስቸኳይ ጊዜ እወጃውን አስፈላጊነትና በረጅም እቅድነት መነደፉን ግልጽ አድርገዋል። ይህ በእንዲህ እንዳለም ሸቀጦችን አቅራቢው ውልወርስ በተለይም አረጋውያንና የግብረ አካል ጉዳተኞችን ብቻ ለሸመታ የሚያስተናግድበት ቀናትና ሰዓታትን ይፋ አድርጓል። ይህም ከማክሰኞ ማርች 17 እስከ አርብ ማርች 20 ከጠዋቱ 7 ሰዓት እስከ ስምንት ሰዓት እንደሚሆን አስታውቋል። ሰዎች በመረበሽ በርካታ የሸቀጥ አይነቶችን መግዛታቸውን አስመልክቶ ፕሪምየር አንድሩስ ምናልባትም ለተወሰኑ ቀናት ተለይተው መቆየት የሚገባቸው ሰዎች ሊኖሩ ይችላሉና የተወሰኑ ሸመታዎችን ማድረጋቸው ተገቢ ቢሆንም ለሳምንታትና ለወራት የሚሆኑ ሸቀጦችን ተሻምቶ መግዛት ግና ኃላፊነት የጎደለው ተግባር ነው ሲሉ ተችተዋል። በሌላም በኩል የኒው ሳውዝ ዌልስ ፕሪምየር ግላዲስ ብርጅክሊያን ባለፈው ቅዳሜ አንድ የ90 ዓመት አረጋዊ ሲድኒ ውስጥ መሞታቸውን ሲገልጹ የኩዊንስላንድ ጤና ሚኒስቴር የ77 ዓመት አዛውንት አርብ ሕይወታቸው ያለፈ መሆኑን ጠቅሷል። የኮሮና ቫይረስን ለመከላከል ማንኛውም ወደ ታዝማኒያ የሚዘልቅ ሰው የማረፊያ አድራሻና ስልክ ቁጥሮችን ለመንግሥት እንዲያስታውቅ ግድ ይሰኛል። የኩዊንስላንድ መንግሥት በበኩሉ የቫይረሱ መስፋፋት ከጨመረ አረጋውያን ከቤታቸው እንዳይወጡ ትዕዛዝ ሊያወጣ እንደሚችል አሳስቧል። የአውስትሬልያ ፓርላማም የአሰራር ቁጥሩን እንደሚቀንስ ተነግሯል። እያደመጡ የነበረው የኤስቢስ አማርኛ ፕሮግራምን ነበር።